የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 22 2014 ዓ.ም ዝግጅታችን ጀመረ። የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝን ጨምሮ ሌሎች ጋዜጠኞችና የዩቲዩብ ቻናል አዘጋጆች ዛሬ ፍርድ ቤት ቀርበው የተወሰኑት የጊዜ ቀጠሮ ተጠየቀባቸው። ጋዜጠኛ ተመስገን ደሳለኝ በጋዜጠኛ ማዕዛ መሀመድ የቀረቡበት ነው። የፌዴራሉ የመጀመሪያ ደረጃ ራዳ ምድብ ችሎት በጣም በርካታ ሰው ነበረ። ዛሬ ተለዋጭ ቀጠሮ ሰጣለው ብሎ ተለዋጭ ቀጠሮ የሰባት ቀን ቀጠሮ ሰጣ። ተከታትለው የሰማችኋቸው ሁለት የሕግ ጠበቆችን ነው። በአብይ ርዕስ ከተሰናዳው ዘገባ ላይ ቀንጨብ አድርገን ያሰማናችሁ፣ ሙሉውን ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ፣ የተከበራችሁ የአሜሪካ ድምፅ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። የምስልና ድምፅ ቅንብር ግርማ ደገፋው ና ሲሳይ አሸናፊ አብረውን አሉ። የዌብ ና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ናት። እስከ ምሽቱ አራት ሰዓት በመላው በሁሉም ስፍራ ካሉ ባልደረቦቻችን ጋር አብረናችሁ እናመሻለን። እናንተም አብራችሁን አምሹ። ዝግጅቶቻችን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለምሽቱ የያዝናቸውን ዜናዎች እናስደምጣችሁ። እንደምናመሻችሁ የምሽቱን የዓለም ዜና የማሰማችሁ ቆንጆ ይታየ ነኝ። በመንግስት ሆስፒታሎች ይሰጥ የነበረውን የኩላሊት እጥበት አገልግሎት በአምስት እጥፍ እንደሚያሳድግ የተገለጸውና ዛሬ በዳግማዊ ምኒልክ ሆስፒታል የተመረቀው ማዕከል ለታካሚዎች ትልቅ እፎይታ ነው ሲሉ የኢትዮጵያ የኩላሊት ህመምተኞች በጎ አድራጎት ማህበር መስራች አቶ ሰሎሞን አሰፋ ተናገሩ። ዛሬ የተመረቀው ማዕከል በቀን እስከ ዘጠና ሰዎች የማገልገል አቅም እንዳለው ተገልጿል። ፀሐይ ዳምጠው አጠር ያለ ዘገባ ልካልናለች። አቶ ኢብራሂም አህመድ የአዲስ አበባ ከተማ ነዋሪ መሆናቸውን ይናገራሉ። የኩላሊት ህመም ካጋጠማቸው አስራ አንድ ዓመት ማስቆጠሩንም አስረድተዋል። ጥበቱ የሚከናወነው በሳምንት ሶስት ጊዜ ነው። ለአንድ ጥበት አንድ ሺህ ሶስት መቶ ብር ነው የሚከፈለው። በተጨማሪ ደግሞ ምርመራ ሲያስፈልግ ለምርመራው ከፍለን ነው መድኃኒት ሲታዘዝ መቀስተን ነው ወደ ሁለት ሺህ ብር አካባቢ ነው የሚደርሰው ወጪ። አሁን እንግዲህ በመንግስት በረዳ ከጀመር ነው ወደ ሶስተኛ አመታችን ነው። ዲያሊሱን የምናደርገው መንግስት በሸፈነልን ወጪ ነው። መድኃኒት ደግሞ በነዋሪነታችን ጤና መድን ስላወጣ በሱ አማካይነት የሚታዝልን መድኃኒት ከፋርማሲ በነጻ እናገኛለን። በመንግስት ደረጃ ትኩረት ተሰጥቶት በመጀመሩ ለብዙ ሰው ተስፋ ነው። በኩላሊት ህመምተኞች ላይ የሚሰራው በጎ አድራጎት ማህበር መስራች መሆናቸውን የተናገሩት አቶ ሰለሞን አሰፋ አሁን በኢትዮጵያ ውስጥ የኩላሊት እጥበት አገልግሎት እያገኙ ያሉት ሰዎች ቁጥር ውስን መሆኑን ይናገራሉ። እንግዲህ ከስምንት መቶ ሺህ ሰው በላይ ይኖራል ተብሎ ነ አስ የሚደረገው በደብሊችኦ ፕሮጀክሽን ይህን ያህል ሰው ይኖራል ተብሎ ሲገመት ግን በአራት ሺ ስድስት መቶ ምናምን ሰዎች ናቸው ያሉት ዲያልስ እያደረጉ ያሉ ናቸው ብዙዎቹ እንደዚህ ዲያልስ አድርጉ ሲባል ዋጋውንም ምንም ሊሆኑ ይሰሙና አይ ለምን አንሄድም ብለው ወደ ግማሾች ህይወታቸው በዛው ሲያልፍ ትታያለሽ እና ዛሬ የጀመረው ምኒልክ ሆስፒታል ሰላሳ ማሽን አስገብቷል ስለዚህ ሰላሳ ማሽኑ ሙሉ በሙሉ ስራዎች ሲሰራ ለጊዜው በሁለት ሸት እንኳን ሲሰራ መታያ ሰዎች ፈው ይላሉ የኢትዮጵያ ኩላሌት ህመምተኞች በጎ አድራጎት ማህበር መስራች አቶ ሰለሞን አሰፋ ድርጅታ ያላቸው ሀገር በቀል መሆኑን ገልጸው ከህብረተሰቡ በሚያገኙት ድጋፍ ታማሚዎችን እየረዱ እንደሆነ ተናግረዋል። አገልግሎቱ ከተጀመረ እስካሁን በኢትዮጵያ አንድ መቶ አርባ የኩላሊት ንቅለ ተከላ መከናወኑንም ጠቅመዋል። በመንግስትና በያብ የህክምና ማዕከል በምኒልክ ሪፈራል ሆስፒታል ውስጥ የተገነባው የኩላሊት እጥበት ማዕከል ዛሬ የተመረቀው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናትና አጋር ድርጅቶች በተገኙበት ነው። ለአሜሪካ ድምጽ ፀሐይ አዲስ አበባ በሱዳን ባለፈው አመት ከተካሄደው መፈንቅለ መንግስት ጀምሮ የተደነገገውን የአስቸኳይ ጊዜ አዋጅ የጦር ኃይሉ ጠቅላይ አዛዥ አብደልፋታህ አልቡርሃን ያነሱት መሆኑን ገዢው ሉዓላዊ ምክር ቤት አስታወቀ። ጀነራሉ የአስቸኳይ ጊዜ አዋጁን የሚሰርዝ ትዕዛዝ መስጠታቸውን የገለጸው ምክር ቤቱ እርምጃው የተወሰደው የሽግግሩ ወቅት የተረጋጋ እንዲሆን የሚያስችል ፍሬያማ ውይይት እንዲደረግ አመቺ ሁኔታ ለመፍጠር ሲባል ነው ብለዋል። ትናንት እሁድ ከውሳኔው ላይ የተደረሰው የሀገሪቱ ከፍተኛ ወታደራዊ ባለስልጣናት ባካሄዱት ስብሰባ ላይ የአስቸኳይ ጊዜ አዋጁ እንዲነሳና በአዋጁ መሰረትም የታሰሩ ሰዎች እንዲለቀቁ በቀረበው ምክረ ሀሳብ መሰረት ነው ብለዋል። ባለፈው ቅዳሜ በተካሄደው የተቃውሞ ሰልፍ ላይ ሁለት ሰዎች የተገደሉ ሲሆን ይህንኑ ተከትሎ የአስቸኳይ ጊዜ አዋጁ እንዲነሳ የተባበሩት መንግስታት ድርጅቱ ልዩ ተወካይ ቮልከር ፐርስ ጥሪ ማቅረባቸው ይታወሳል። ሱዳን መፈንቅለ መንግስቱ ከተካሄደበት ጊዜ አንስቶ በህዝባዊ ተቃውሞ እየተናጠች ሲሆን የጸጥታ ኃይሎች በወሰዷቸው የኃይል እርምጃዎች ቢያንስ አንድ መቶ ሰዎች እንደተገደሉ ና በመቶዎች የሚቆጠሩ ሰዎች እንደቆሰሉ አፍቃሪ ዲሞክራሲው የሕክምና ባለሙያዎች ማህበር ተናግሯል። ብዙ መቶ ሰዎችም ታፍሰዋል። የሱዳን ወታደራዊ አዛዦች በትናንቱ ውሳኔያቸው ካለፈው ጥር ወር ጀምሮ የታገደው የአልጀዚራ ቴሌቪዥን የቀጥታ ስርጭት እንዲቀጥልም መፍቀዳቸው ታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና ቀዳማዊት እመቤት ጂል ባይደን ትናንት ወደ ቴክሳስ ጂቫልዲ ከተማ ተጉዘው ባለፈው ሳምንት በጅምላ አጥቂ ጥይት የተገደሉትን 19 ተማሪዎችና ሁለት መምህራን ቤተሰቦችና ከጥቃቱ የተረፉ ሰዎችን አጽናንተዋል። ጥቃቱ በደረሰበት ሮብ አንደኛ ደረጃ ትምህርት ቤት ደጃፍ ላይ የጥቃቱ ሰለባዎች ፎቶግራፎች የሚገኙበትን የመታሰቢያ ስፍራም ተገኝተው ሐዘናቸውን ገልጸዋል። በሌላ በኩል የዩናይትድ ስቴትስ የፍትህ ሚኒስቴር ባለፈው ሳምንት ማክሰኞ አጥቂው በትምህርት ቤቱ ላይ ላደረሰው ጥቃት ፖሊስ በሰጠው ምላሽ ዙሪያ ምርመራ የሚከፍት መሆኑን አስታውቋል። ምርመራውን የሚያካሂደው የዩቫልዴ ከተማ ከንቲባ በጠየቁት መሰረት መሆኑን ነው የፍትህ ሚኒስቴሩ ያስታወቀው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን ፕሬዝደንት ከአውሮፓ ሀገሮች ተጨማሪ እርዳታ እየጠየቁ ናቸው። ፕሬዝደንት ቮሎዲሚር ዜሌንስኪ ዛሬ ለአውሮፓ ምክር ቤት ንግግር ያደርጋሉ። ለሀገራቸው ተጨማሪ እርዳታ እንዲሰጥና ሩሲያ ወረራዋን እንድታቆም በይበልጥ የበረታ ግፊት እንዲደረግባት የሚጠይቁ መሆኑን የተመለከተው ለሁለት ቀናት ከሚካሄደው ስብሰባ አስቀድመው የአውሮፓ ምክር ቤት ፕሬዝደንት ሻርል ሚሼል በጻፉት ደብዳቤ በአንገብጋቢነት የሚያሳስበን ጉዳይ የዩክሬን መንግስት ላለበት የበጀት ችግር ድጋፍ የመስጠቱ ጉዳይ ሲሆን ከዓለም አቀፍ አጋሮቻችን ጋር ሆነን ለሀገሪቱ መልሶ ግንባታ የምናደርገውንም ድጋፍ እንዴት ማደራጀት እንደሚኖርብን እንነጋገራለን ብለዋል። የሩሲያ ወረራ ባስከተለው የነዳጅና የምግብ ዋጋ ውድነትም ዙሪያ ውይይት ይደረጋል ብለዋል። በውጊያው ግንባር የሩሲያ ኃይሎች በሉሃንስክ ክፍለ ግዛት በዩክሬን ኃይሎች እጅ የነበረችውን የመጨረሻዊቱን ከተማ ሴቬሮዶኔትስክን ተቆጣጥረዋል። የዩክሬን ፕሬዝደንት ትናንት ማታ ባደረጉት ንግግራቸው ወራሪው ኃይል ከተማዋን ለመያዝ ተነስቷል፣ የቻልነውን ሁሉ አድርገን እንከላከላለን ብለው ነበር። ዜሌንስኪ አያይዘው የሩሲያ ኃይሎች የከተማዋን ዘጠና ከመቶውን ህንጻ አውድመዋል፣ አብዛኛውን የመኖሪያ ቤትም አፈራርሰዋል፣ የቴሌኮሚኒኬሽን መስመሮችን ቆራርጠዋል ብለዋል። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ለአንድ የፈረንሳይ ቴሌቪዥን ትናንትና በሰጡት ቃል ዶኔትስክና ሉሃንስክን ነፃ ማውጣት ሩሲያ ቅድሚያ የምትሰጠው ጉዳይ ነው ብለዋል። ሀገራቸው ሁለቱን አካባቢዎች ነጻ ሀገሮች አድርጋ እንደምትመለከት ነው የውጭ ጉዳይ ሚኒስትሩ የተናገሩት። ይህ በዚህ እንዳለ ከዋና ከተማዋ ከኪየቭ ውጪ አዘውትረው የማይጓዙት ፕሬዚደንት ዘሌንስኪ ትናንት ወደ ምስራቋ ሀርኪቭ ከተማ ተጉዘው በዚያ የሚዋጉትን የዩክሬን ኃይሎች ጎብኝተዋል፣ ተዋጊዎቹን አመስግነዋል። እስካሁን በመቶዎች የተቆጠሩ ሰዎች ይዟል የተባለው መንኪፖክስ ወይም የዝንጀሮ ፈንጣጣ የተባለው የፈንጣጣ በሽታ ዝርያ ዓለም አቀፍ ወረርሽኝ ደረጃ ላይ ይደርሳል ብለው እንደማይጠብቁ የዓለም የጤና ድርጅት ከፍተኛ የበሽታው ኤክስፐርት ተናገሩ። ያን ይበሉ እንጂ በሽታው እንዴት እንደሚስፋፋም ሆነ ከአያሌ አሰርት በፊት የፈንጣጣ መከላከያ ክትባት ዘመቻ መቋረጡ ያስከተለው አንደምታ ይኖር እንደሆን ጨምሮ ብዙ የማይታወቁ ነገሮች መኖራቸውን አልደበቁም። የዓለም የጤና ድርጅት ኤክስፐርቷ ዶክተር ሮዛሙንድ ሉዊስ በሰጡት ማብራሪያ ድርጅታቸው መንኪ ፖክስ በግብረ ስጋ ግንኙነት ወይም በአየር በትንፋሽ ይተላለፍ እንደሆነ በተጨማሪም የህመም ምልክት የሌላቸው ሰዎች በሽታውን ያስተላልፋሉ ወይ የሚለውን ጨምሮ በርካታ ጥያቄዎችን ይዞ እየመረመረ መሆኑን አመልክተዋል። ከአሁን ቀደም በሽታው በተቀሰቀሰባቸው ጊዜያት በሽታው በቀላሉ የሚዛመት እንዳልሆነ ታይቷል ያሉት የዓለም የጤና ድርጅቷ ባለሙያ አሁንም ስርጭቱን ለመቆጣጠር ጊዜ አለ ነው ያሉት። በመጨረሻም ዛሬ በዩናይትድ ስቴትስ በግዳጅ ላይ የተሰዉ አርበኞች መታሰቢያ ሚሞሪያል ዴይ ነው። የፌዴራል መንግስት መስሪያ ቤቶችና የፋይናንስ ገበያዎች ዝግ ናቸው። ፕሬዚደንት ጆ ባይደን በአርሊንግተን ብሔራዊ መካነ መቃብር መታሰቢያ ዝግጅት ላይ ይገኛሉ። በዚህ ዕለት በርካታ አሜሪካውያን የጦር አርበኞች መታሰቢያ ሐውልቶችን በመጎብኘት የጦር አርበኞች ባረፉባቸው መካነ መቃብሮች ላይ አበባ በማኖር ዕለቱን ያስባሉ። በዚህ ዕለት በዋሽንግተን ዲሲ ጎዳና ላይ የሚካሄደው የመታሰቢያ ሰልፍ ትዕይንት ላለፉት ሁለት ዓመታት በኮቪድ-19 ወረርሽኝ ምክንያት ተቋርጦ እንደነበረ ሲታወስ፣ ዘንድሮ ግን እየተካሄደ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አሜሪካ ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 22 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ የተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለምሽት ወደ ያዝ ነው ቀዳሚ የአብይ ርዕስ ዘገባችን እንወስዳችሁ። የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝ እና ሌሎች ጋዜጠኞች እንዲሁም የዩቲዩብ ቻናል አዘጋጆች ዛሬ ፍርድ ቤት ቀርበው ተጨማሪ የጊዜ ቀጠሮ ተጠይቆባቸዋል። ባለፈው ሐሙስ የተያያዘው የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝ ና ከአስር ቀናት በፊት በፖሊስ ቁጥጥር ስር የዋለው ገበያኑ የተሰኘ የዩትዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬ ዛሬ ለሁለተኛ ጊዜ ፍርድ ቤት ሲቀርቡ፣ ባለፈው አርብና ቀዳሜ በቁጥጥር ስር የዋሉት የተለያዩ የዩትዩብ ሚዲያዎች አዘጋጆች ማዕዛ መሐመድ ና በቃሉ አላምረው ለመጀመሪያ ጊዜ ፍርድ ቤት መቅረባቸውን ጠበቆቻቸው ገልጸዋል። ይህ በእንዲህ እንዳለ ባለፈው ሐሙስ አመሻሽ ላይ ከስራ ስትወጣ በፖሊስ ተይዛ የነበረችው የኤፍአይ ቢ የቴሌቪዥን የኦሮመኛ መዝናኛ አዘጋጅ ስቦንቱ አህመድ ዛሬ መለቀቋን የጣቢያው ዳይሬክተር ለሚታዬ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን በተከታታይ ባወጣው መግለጫ የሚዲያ ባለሙያዎች እስር የሚዲያ ሕጉን የሚጻረር መሆኑን በመጥቀስ ባለሙያዎቹ እንዲለቀቁ ጠይቋል። መንግስት በበኩሉ የሚዲያ ባለሙያዎቹ እስር ሕግን የማስከበር ዘመቻ አካል እንደሆነ ገልጿል። በሌላ ዜና ደግሞ ህገ መንግስቱን በኃይል ለመናድ ሞክረዋል በሚል ወንጀል ተጠርጥረው በባህር ዳር ታስረው የሚገኙት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀኔራል ተፈራ ማሞ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበው ፖሊስ ለምርመራ ተጨማሪ የአስር ቀን የጊዜ ቀጠሮ ጠይቆባቸዋል። ዘገባውን ያሰናዳው ኬኔዲ አባተ ነው፤ እንደሚከተለው ያቀርበዋል። ካለፈው ሐሙስ መጋቢት 18 2014 ዓ ም ጀምሮ በእስር ላይ የሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ጋዜጠኛ ተመስገን ደሳለኝ ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ውከትና ብጥብጥ በማስነሳት በፖሊስ የተጠረጠረበት ጉዳይ በምን አግባብ እንደሚታይ ለመወሰን ባለፈው አርብ በተሰጠው ቀጠሮ መሰረት ነው። ዛሬ ጉዳዩን የተመለከተው ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ቀናትን በመፍቀድ ለቀጣዩ ሰኞ ግንቦት 29 ተለዋጭ ቀጠሮ መስጠቱን የጋዜጠኛው ጠበቃ ሄኖክ አክሊሉ ተናግረዋል። ቀረብኩባቸው ጋዜጠኛ ተመስገን ደሳለኝ በጋዜጠኛ ማዕዛ ማህመድ የቀረቡበት ነው። የፌዴራሉ የመጀመሪያ ልጃ አራዳ ምድብ ችሎት በጣም በርካታ ሰው ነበረ። ዛሬ እንግዲህ የተመስገን ጉዳይ ለዛሬ ተቀጥሮ የነበረው አርብ ዕለት በዛሬ ጉዳዩ መታየት ያለበት በጋዜጠኞች ህግ መሰረት ነው ወይም በመገናኛ ብዙሀን ህግ መሰረት ነው የሚል ስለነበረ እሱን ብይን ለመስጠት ነበር ዛሬ የተቀጠረ። በዛ መሰረት ፍርድ ቤቱ ብይን ሰጥቷል። እንግዲህ ያለው ነገር ምንድን ነው? አቶ ተመስገን ደሳለኝ ላይ የተጀመረው ምርመራ ከተጠናቀቀ በኋላ ነው በምን ህግ ይጠየቃሉ የሚለው ማወቅ የሚቻለው እንጂ አሁን ገና ምርመራ ስራ በተጀመረበት ሁኔታ መገናኛ ብዙሃን አዋጅ ነው ወይስ መደበኛ የወንጀል ስነ ስነስርዓት ህጉ ነው ወይም የወንጀል ህጉ ነው የሚለው መለየት አይቻልም በሚል ያቀረብነው መከራከሪያ ፍርድ ቤቱ አልተቀበለው፣ ውድቅ አድርጎታል። አቶ ተመስገን ደሳለኝ መዝገብ ተጨማሪ ለፖሊስ ሁለተኛ የምርመራ ጊዜ ቀን በመስጠት ለግንቦት አዘጠኝ ቀጥሮታል። ጋዜጠኛ ተመስገን በሚገኝበት እስር ቤት ባሉ ጠባብ ክፍሎች ውስጥ በርካታ ሰዎች በአንድነት ታስረው እንደሚገኙና ይህም በንጽህናና በጤናቸው ላይ እክል እንደሚያስከትል ለፍርድ ቤቱ አቅርበው ማስተካከያ እንዲደረግ ትዕዛዝ መሰጠቱንም የተናገሩት ጠበቃ ሄኖክ ፖሊስም ጉዳዩን አጣርቼ የማስተካከያ እርምጃ ወስዳለሁ ማለቱን ገልጸዋል። በተያያዘ ዜና ቅዳሜ ዕለት በቁጥጥር ስር የዋለችው ሮሃ የተባለ የዩቲዩብ ሚዲያ አዘጋጅ መዓዘ መሐመድም ዛሬ ፍርድ ቤት ቀርባ ጉዳዩዋ መታየቱን ጠበቃዋ ሄኖክ አክሊሉ አስረድተዋል። እሷ እንግዲህ በምንድነው የተጠረጠረችው የሚለውን ፍርድ ቤቱና ለኛ ፖሊስ አስረድቷል። ያው ህገትና ቤቱ ልታነሳሳ መንግስት ላይ እምነት እንዳይኖረው እንቅስቃሴ አድርጋለች፣ ሃይማኖትን ከሃይማኖት ስታካች ነበረ የሚል የቀረበው በመገናኛ ብዙሀን ተጠቅማ ተጠረጠረችው። ያው ሀሳቧን በመግለጿ የልዩነት ሀሳብ ስለገለጠች፣ መንግስትን ስላላመሰገነች፣ መንግስትን ስለተቸች ነው እንጂ ወንጀል ሰርታ አይደለም። ፖሊስ እንደዚህ ነው የሚባል ነገር እሷ ላይ የያዘው ነገር የለም፣ ዝም ብሎ በጨበጣ ነው የሚል ክርክር ፍርድ ቤቱ አቅርብም ፖሊስ የምርመራ መዝገብ አቅረብ ተብሎ የምርመራ መዝገብ የለውም። በእሷ ጉዳይ ላይ ምንድን ነው የተሰራው? ምንድን ነው በሱታ ያለው ፖሊስ የሚለው። ፍርድ ቤቱ አይቶ የሚለውን ነገር ለማለት ቀጠሮ ሰጥቶበታል። ማዛ መሐመድም ለግንቦት ሀያ ዘጠኝ ተለዋጭ የጊዜ ቀጠሮች ሰጥቷታል። ገበያኑ የተሰኘ የዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬም ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቦ ለፖሊስ ሰባት ተጨማሪ የምርመራ ቀን መፈቀዱን ጠበቃቸው አቶ በፍቃዱ ስዩም ተናግረዋል። ክርክር ላይ ፖሊስ መርማሪ ፖሊሱ አንደኛ ለሰለሞን ሹምዬ ከበስተጀርባ ሊረዱት የሚችሉት የገንዘብ ዘውቦትና ክፍያ ይኖራል የሚል አንድ ኢሹ አነሳ። ሌሎች የሰነድ ማስረጃዎች ነገሮች አሉ፣ የኤሌክትሮኒክስ ንብረቶቹ ከመረጃ ደህንነት ተጣርተው የሚቀርቡ ናቸው የሚል ምክንያት አነሳ። እነዚህ አጣርተን ለማቅረብ ሌላ ቀን ጊዜ ቀጥሮ ጠየቀ። ደግሞ እነዚህ በመንግስት ተቋም ውስጥ የሚገኙ ደብዳቤዎች፣ ልውውጦች ስለሆኑ የሰለሞን ሹም እየ መውጣት እነዚህ ላይ የሚያመጣው ተጽዕኖ የለም ብለን ትርክር ላይ አነሳ ናቸው። አሪፍ ፍርድ ቤቱ ደግሞ ተጣርቶ እስኪቀርቡ ድረስ ተለዋጭ ቀጠሮ ሰጣለው ብሎ ተለዋጭ ቀጠሮ የሰባት ቀን ቀጠሮ ሰ ባለፈው አርብ ከሰዓት በቁጥጥር ስር የዋለው አልፋ ቴሌቪዥን የተሰኘ የዩትዩብ ሚዲያ አዘጋጅ በቃሉ አላምረውም ሁከትና ብጥብጥ ማስነሳት በሚል ተመሳሳይ ወንጀል ተጠርጥሮ ቅዳሜ ግንቦት 20 ፍርድ ቤት ቀርቦ ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 12 እንደተፈቀደለት ጠበቃው ታደለ ገብረ መድህን ለቪዮ ያረጋግጠዋል። ይህ በእንዲህ እንዳለ ባለፈው ሐሙስ አመሻሽ ላይ ከስራ ስትወጣ በፖሊስ ተይዛ በማግስቱ ወደ ቢሾፍቱ የተወሰደችው የኤፍ አይ ቢ ቴሌቪዥን የኦሮምኛ መዝናኛ አዘጋጅ ጋዜጠኛ ያሰቦንቱ አህመድ ዛሬ መለቀቋን የቴሌቪዥን ጣቢያው ዳይሬክተር ለሚታዬ ተናግረዋል። ብሾፍቱ ፖሊስ ጣቢያ ነበረች። ከለቡ ስትወሰድ ወደ ብሾፍቱ ተወሰደች አይደለም እዛው ብሾፍቱ፣ እሷን ጉዳይ ሲያጣፉ ቆይተው ወደ ፍርድ ቤት ሳይወስድ ጊዜ ቀጥሮ ሳይጠይቁባት በቤተሰቡ ዋስትና ነው ያስወጠዋት። አስፈርመው በተፈለግሽ ጊዜ ትቀርቢያለሽ ብለው አስፈርመው አራት ሰዓት አካባቢ ዛሬ ጠዋት ለቀቋል። ዛሬ ጠዋት ነው ተለቀቀች። አሁን የሚዲያ ባለሙያዎችን የእስር ሁኔታ በመከታተል ላይ መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አርብ ባወጣው መግለጫ ጋዜጠኞችና ሌሎች የሚዲያ ሰራተኞች መታሰራቸው በተለይ የሚዲያ ህጉን የሚጻረር መሆኑን በመጥቀስ በእስር ላይ የሚገኙት እንዲለቀቁ ጠይቋል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የኢትዮጵያ የሚዲያ ህግ በመገናኛ ብዙሀን ተፈጽሟል በሚል ጥርጣሬ ለሚቀርብ ማንኛውም ጥፋት የቅድመ ፍርድ ቤት እስራትን በግልጽ የሚከለክል መሆኑንና ሁሉም የታሰሩ የሚዲያ ሰራተኞች መፈታት እንዳለባቸው ደግመን እንገልጻለን ማለታቸውን ደግሞ ኮሚሽኑ ቅዳሜ ዕለት ባወጣው ተመሳሳይ መግለጫ አስታውቋል። በኢትዮጵያ ያለው የሚዲያ ባለሙያዎች መታሰር እንደሚያሳስባቸው ዩናይትድ ስቴትስና ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄም መግለጻቸው አይዘነጋም። ከዚሁ ጉዳይ ጋር በተያያዘ ከመንግስት አካል መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ይሁንና በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊስ አብዲሳ ሐሙስ ምሽት ለኢቢሲ በሰጡት ማብራሪያ የሚዲያ ባለሙያዎች እስር የህግ ማስከበር እርምጃው አካል መሆኑን ገልጸው ስለ ታሳሪዎቹም እንዲህ አብራርተዋል። የሆነ ሚዲያ ወይ ጆርናሊስት የሆነ ምንም ቢሆን ማለት ነው እንደ ዲፌንስ ሊቀርብ አይችልም። በወንጀል ውስጥ የተሳተፈ መረጃ የተገኘበት ሰው ማንኛውም ሰው ላይ እርምጃ ይወሰዳል፣ በህግ ይጠየቃል። ግልጽ በሆነ ነፃ በሆነ ፍርድ ቤት አቅርበን ምርመራ ስራ እንሰራለን ማለት ነው። በሌላ ዜና ህገ መንግስቱን በኃይል ለመናድ ሞክረዋል በሚል ወንጀል ተጠርጥረው በባህር ዳር ታስረው የሚገኙት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብሪጋዴር ጄኔራል ተፈራ ማሞ ዛሬ ለሁለተኛ ጊዜ በአማራ ክልል ጠቅላይ ፍርድ ቤት ቀርበው ፖሊስ ለምርመራ ተጨማሪ አስር ቀናት እንደተፈቀደለት ጠበቃቸው ሸጋዋለበል ገልጸዋል። ከዚህ በፊት አስር ቀን የጊዜ ቀጠሮ ተሰቶባቸው ነበረ። በተፈቀደው አስር የጊዜ ቀጠሮ ቀናት ውስጥ የተሰሩ ስራዎችን ይዞ ምርመራ ብሩ እንዲቀርብ በታዘው መሰረት የምርመራ ብሩ የጊዜ ቀጠሮ ያለፈው የተጠቀመበት መሆኑን ጠቅሶ ዛሬም አስራ አራት ቀን እንዲሰጠው ጥያቄ ይዞ ቀርቧል። በዚህም ከተለያዩ ተቋማት ማለትም ለምሳሌ ለኢሳት ቴሌቪዥን ሬዲዮ፣ ከፍት በመጥሬት ከኢትዮ ቴሌኮም፣ ከብሮስ፣ ከአስራስጣን የሚፈለጉ ማስረጃዎችን ገና አላገኘንም እና ተጨማሪ ጊዜ ቀጠሮ አስራት ቀን ይሰጠን የሚል ጥያቄ ነው ያቀረበ። በተጠሪ በኩል ደግሞ እነዚህ ተቋማት ላይ ያለ ማስረጃ ተጠርጣሪው ቢፈታ ሊያጠፋቸው ወይም ደግሞ ሊሰውራቸው የሚችል አይደሉም፣ ይበላሹ የሚችሉ አይደሉም እና ተጨማሪ ጊዜ ገጠሩ መፍቀት ሳያስፈልግ በዋሱኝ እንድከራከር ወይም በዋሱኝ ምርመራው እንዲቀጥል ፈቅድልኝ የሚል ጥያቄ ቀርቦ ፍርድ ቤቱ የግራ ቀኙን ሀሳብ ከተቀበለ በኋላ አስፈላጊ ነው ያለውን ያመነበትን የአስር ቀን ተጨማሪ ጊዜ ቀጠሮ በመስጠት መዝገቡን ለሰኔ ሁለት ቀን ሁለት ሺ አስራ አራት ዓ.ም ቀጠሮ ሰጥቷል። ከሰሞኑ በተለያዩ ስፍራዎች እየተወሰደ ያለውን የእስር እርምጃ በተመለከተ ከተለያዩ አካላት የተለያዩ ሀሳቦች በመንጸባረቅ ላይ ናቸው። ይሁንና የመንግስት ኮሚኒኬሽን አገልግሎት አርብ መጋቢት አስራ ሁለት ባወጣው መግለጫ በተለያዩ የአገሪቱ አካባቢዎች የሚታየውን ህገ ወጥነትና የሰላም መደፍረስ እንዲሁም ስርዓት አልበኝነትን መንግስት እንዲቆጣጠር መላ ህዝባችን በተደጋጋሚ ሲጠይቅ ቆይቷል ያለ ሲሆን ከሰሞኑ አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌዴራልና የክልል የጸጥታ ኃይሎች እየወሰዱት ነው ያለው ህግ የማስከበር እርምጃ ብሔራዊ የጸጥታ ምክር ቤት በወሰነው መሰረት የሚከናወን እንደሆነ ጠቁሟል። አክሎም ነጻነትንና መብትን ከለላ በማድረግ የሚፈጸም የትኛውንም አይነት እኩይ ተግባር መንግስት አይታገስም ሲልም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትግራይ ክልል መቀሌ ነው የምንወስዳችሁ። በትግራይ ክልል ትልቁ የጤና ተቋም አይደር ሪፈራል ሆስፒታል ከትላንት ማታ ጀምሮ ስራ ማቆሙን ገለጸ። ሆስፒታሉ በሕክምና መሳሪያዎች መድኃኒትና ነዳጅ ጾት ምክንያት ስራውን ማቋረጡን ተናግሯል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ ከአሁን በኋላ ሆስፒታሉ በድንገተኛ ለሚመጡ የተወሰኑ ታካሚዎች ካልሆነ በስተቀር ምንም አይነት አገልግሎት ለመስጠት እንደማይችል ተናግረዋል። ሙልጌታ ጽባህ ነው ያነጋገራቸው። ዝርዝሩን እንደሚከተለው አጠናቅሮታል። የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሰም በትግራይ ትልቁ የጤና ተቋም የሆነው ሆስፒታላቸው ባለፉት ጊዜያት አገልግሎቱ የተቆራረጠ እንደነበረ ተናግረዋል። እንደ ምሳሌም የህክምና መሳሪያና መድኃኒት በማጣት የካንሰር ህክምና እንዲሁም የቀዶ ጥገና ህክምና ማቆሙ ገልጸዋል። የኩላሊት እጥበት ስራ ደግሞ አንዳንድ ጊዜ ሲሰጥ፣ ሌላ ጊዜ ደግሞ ሲቋረጥ ነው የቆየው ብለዋል። በክልል ውስጥ የኤሌክትሪክ አገልግሎት እየተቆራረጠ ነበር። ከትናንት ጀምሮ ደግሞ በትግራይ የኤሌክትሪክ ኃይል ሙሉ በሙሉ በመቋረጡ በጄኔሬተር ኃይል ለመጠቀምም በቂ ነዳጅ ባለመኖሩ ከትናንት ማታ ጀምሮ ስራችን አቁመናል ብለዋል። ዝተፈላለዩ ሆስፒታል ናብ ሙሉእ ሙሉእ ክፀወሉ ዝኽእል ብርቂ ስለዝበፅሐ ናይ ኣይሲዩታት ህፃውንትን በጠቅላላው ሆስፒታሉ ሙሉ በሙሉ ሊዘጋ ወደሚችልበት ደረጃ በመድረሱ የህፃናትና የአዋቂዎች ጽኑ ህሙማን መከታተያ ክፍል ማለትም አይሲዩ ስራ አቁመዋል። ያለ ኤሌክትሪክ ኃይል ማስተንፈስ የማይችሉ ሰዎች አገልግሎት አያገኙም። ያሉትም ወደ መንቀል ነው የምንሄደው። አዳዲስ ከዕድሜ በታች የተወለዱ ህፃናትም ኦክሲጅን ያስፈልጋቸዋል፣ ሙቀትም ያስፈልጋቸዋል። ስለዚህ ሙቀት መስጠት አንችልም። ወደ ሆስፒታል መምጣታቸው ትርጉም የለውም ማለት ነው። የቀዶ ጥገና ክፍልም እንደዛው ያልተቆራረጠ መብራት ያስፈልገዋል። ታካሚው ኦክሲጅንም ያስፈልገዋል ይህንንም መስጠት አንችልም ነው ያሉት። ሆስፒታሉ እንዳይዘጋ ብዙ ጥረት አድርገናል ነዳጅ ለማግኘት ይሁን ሌሎች ለሆስፒታሉ የሚያስፈልጉ ግብዓቶች ለማሟላት ለመንግስታዊ ይሁን የምግባረ ሰናይ ተቋማት ብንጠይቅ መፍትሄ አላገኘንም ብለዋል ዶክተር ክብሮም። በትግራይ የተለያዩ አካባቢዎች ያሉ ለበለጠ ሕክምና ወደ መቀለ አይደር ሪፍራል ሆስፒታል ለመጓዝ ያቀዱ ተካሚዎች በአካባቢያቸው ሌላ አማራጭ እንዲያዩም ጠይቋል፣ ሜዲካል ዳይሬክተሩ። ሆስፒታሉም ለአንዳንድ ድንገተኛ ህክምና እንዲሁም ለተመላላሽ ታካሚዎች መድኃኒት ከማዘዙ ውጭ ሌላ አገልግሎት አይሰጥም ብለዋል ዶክተር ክብሮም። በሆስፒታሉ ያለው የተወሰነ ነዳጅም በቀን ጥቂት ሰዓታት በጀነሬተር ኃይል ለመጠቀም ተሞክሮ ሆኖም በጽኑ ህሙማን ክፍል ለ24 ሰዓታት የኤሌክትሪክ አገልግሎት አስፈላጊ በመሆኑ ትርጉም ያለው ሥራ መስራት አልተቻለም ብለዋል። ማታው ወደ ሆስፒታሉ የሚመጡ ታካሚዎችም በተንቀሳቃሽ ስልክ መብራት በመጠቀም ነው ለማከም የሚሞከረው ተብሏል። ከትናንትና ማታ ጀምሮ ደግሞ የታካሚዎች ሕይወት እያለፈ ነው በማለት ተገልጿል። በትግራይ ትልቁ ሆስፒታል መዘጋት ጉዳቱ ትልቅ ነው ያሉት ሜዲካል ዳይሬክተሩ በአሁኑ ጊዜ ታካሚዎች እያየናቸው ህይወታቸው እያለፈ ነው፣ ወይም እንደሚሞቱ እያወቀን ወደ ቤት ተመልሰው እንዲሄዱ እያደረግን ነው በማለት ነው የገለጹት። የሆስፒታሉ ሠራተኞች ያለ ደሞዝ ለአንድ ዓመት ሙሉ እየሰሩ በእግር እስከ አስር ኪሎ ሜትር ተጉዘው ህዝብ ለማገልገል በሚጥሩበት ጊዜ ነው ይህንን እየሆነ ያለው በማለትም ገልጸዋል። የኤሌክትሪክ ኃይል አገልግሎት ዳግም ከተጀመረ ወደ ሙሉ ስራ ትገባላችሁ ወይ ተብለው የተጠየቁት ዶክተር ክብረም ወደ ሙሉ አገልግሎት ሊያስገባን አይችልም፣ ውስን አገልግሎት ግን ልንጀምር እንችላለን ብለዋል። ተቋሙ ወደ አገልግሎት እንዲመለስ ዓለም አቀፍ ተቋማት ሊያግዙት ይገባል በማለትም ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቐለም። በሌላ በኩል ዓለም አቀፍ የቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር በሀገሪቱ ግጭት ባለባቸው አካባቢዎች ልዩ ልዩ ድጋፎች ማድረጋቸውን ባለፈው ሳምንት አርብ ላይ ለአሜሪካ ድምፅ ገልጾ ነበር። ዓለም አቀፉ የቀይ መስቀል ኮሚቴ ኢትዮጵያ ውስጥ ግጭት በተከሰቱባቸው አካባቢዎች ልዩ ልዩ ድጋፍ በማድረግ ላይ እንደሚገኝ የገለጹልን የኮሚቴው የኢትዮጵያ ቅርንጫፍ የህዝብ ግንኙነት ኃላፊ ፓትሪክ መጌንቫድ ባለፈው ሳምንት በአምስተኛ ዙር በተላከ ድጋፍ መድኃኒት፣ ምግብና ቁሳቁሶችን የጫኑ የእርዳታ ተሽከርካሪዎች ትግራይ ክልል መግባታቸውን መግለጻቸውም አይዘነጋም። አድማጮች፣ በዚህ ጉዳይ ላይ ከፌዴራል መንግስትና ከሚመለከታቸው አለም አቀፍ የእርዳታ ተቋማት ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። ወደ ተከታዩ ተከባችን እንወስዳችሁ። ወደ አማራ ክልል ነው የምናልፈው። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ያለፈው ዓመት የምርት ወቅት ቢባክንባቸውም ለዘንድሮ ግን እየተዘጋጁ እንደሆነ ጦርነት በተካሄደባቸው የአማራ ክልል አካባቢዎች የሚገኙ ነዋሪዎች ገልጸዋል። ባለፈው ዓመት ባለማምረታቸውና ያመረቱትን ምርት በጦርነቱ ምክንያት መሰብሰብ ባለመቻላቸው የተፈጠረውን ክፍተት በቴክኖሎጂ ታግዘው ለ መሙላት እንደሚሰሩም እነዚሁ አርሶ አደሮች ለአሜሪካ ድምጽ ተናግረዋል። የአማራ ክልል የግብርና ቢሮ በበኩሉ በጦርነቱ ምክንያት ከዘጠኝ ሚሊዮን ኩንታል በላይ እህል አልተመረተም ወይም አልተሰበሰበም ብሏል። ጦርነቱ በምርት መጠን ላይ ያደረሰውን ጉዳት ከባድ ቢሆንም ግብርናውን በማዘመን መሻገር እንደሚቻል ሁሉም አካላት ተናግረዋል። የክልሉ መንግስትም 136 የእርሻ ትራክተሮችን ለአርሶ አደሮች ባደረሰበት ስነ ስርአት ላይ የተገኙት የክልሉ ፕሬዚዳንት ዶክተር ይልቃል ከፋለ ይህንኑ ጠቁመዋል። አስቴር ምስጋናው ዝርዝር ዘገባላት የአማራ ብሔራዊ ክልላዊ መንግስት እንደሚለው በሰሜን ኢትዮጵያው ጦርነት በተለያዩ ዞኖች ከደረሰው ውድመት በግብርናው ላይ የደረሰው ከፍተኛ ነው። የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍ ያለው ይህንኑ ነው ያብራሩት። የግብርና ቤተሰብ ስንል ምርት፣ ተቋማት፣ ማህበራት፣ መጋዘኖች፣ ራሱ የግብርና ቢሮ በታሳቢነት ይሄ በሙሉ ምርትና ምርታማነት አላች ነው የሚታሰቡ የግብርና ሴክተሩ ስለነበረ እሱም ተቋማዊ በሆነ መንገድ አውድመዋል፣ ቁሳዊ በሆነ መንገድ ዘርፈዋል። ሌላውና ትልቁ ግን ያንን ሊጠቀን ይሰራ የነበሩ በጣም ሬዚለንት የሆነው ህዝብም ገለዋል አቦሳ ብለዋል መሳቶቻቸው ነው በዛ ንደቅማል እና ግብርና ላይ የደረሰው ከፍ ያለ ነው። በጠቅላላው ጦርነቱ በግብርና ምርት ላይ ያደረሰው ጉዳት እያንዳንዱ አርሶአደር ያጋጠመው ችግር ድምር ውጤት መሆኑን ኃላፊው አስረድተዋል። በሰሜን ወሎ ቆቦ ከተማ ቀበሌ ዜሮ ስምንት የሚኖሩት አርሶአደር ደርቤ የተሰማ ባለፈው ዓመት ያመረቱትን ሳይሰበስቡ መቅረታቸውን ነው የሚናገሩት የነበረውን። በጦር ቀጠና ውስጥ ቢሆን ሳይገድበን እያለማን የተሻለ ነገር እየሰራን በበሬም ሆነ በተለያየ በተለምዶ እየሰራን ነበር። ያው ደግሞ ብዙ ንብረቶች ወድመዋል። በአርሶ አደሩ ላይ ብዙ ምርታማነትን እነ ሽንኩርትን የተለያዩ ነገሮች አምርቶ ገበያ በመጥፋት በመውደም ግብይት ያው ህይወትን በማትረፍ የተለያየ ነገር አድርገናል። ግን ወድሟል። በቃ ምንም ማድረግ ምን ስለማይቻል ከዛ ተነሳስቶ እንደገና በማንሰራራት ወደ ስራ ወደ ልማት ከብጣለ አሁን ለወደፊት 2015 ምርታማነት ዘመን ለመለወጥ ይሄን ትራክተር በማግኘታችን የተሻለ ደስታ ነው። ከዛም የተሻሻለ ነገሮችን የበለጠ በኩታገጠም ኩታ ገጠም አርሶ አደሮችን እርሻ በማረስና የተለያየ ተመጣጥ ነው ክፍያ በክሪት ለማረስ የአማራ ክልል ግብርና ቢሮ እንደሚለው ጦርነቱ በክልሉ አጠቃላይ አመታዊ የምርት መጠን ላይ ከፍተኛ ጉድለት አስከትሏል። በአምስት ዞኖች እና በሰባ ስምንት ወረዳዎች ከአንድ ሚሊዮን ሰባት መቶ ሰማኒያ አራት ሄክታር መሬት ላይ መሰብሰብ የነበረበት እህል አለመሰብሰቡን ነው ያመለከተው። እንደ ቢሮ መረጃ በጦርነቱ ምክንያት ከዘጠኝ ሚሊዮን ኩንታል በላይ እህል አልተመረተም፣ አልተሰበሰበም ወይም ተዘርፏል። የአማራ ክልል መንግስት በጦርነት ቀጠና ውስጥ የነበሩ መሰል አርሶ አደሮችንና በሌሎች አካባቢ ያሉ አርሶ አደሮችን ምርትና ምርታማነት ለማሳደግ ያስችል በሚል 136 የእርሻ ትራክተሮችን ትላንት ለአርሶ አደሮች አከፋፍሏል። ከትራክተር በተጨማሪ ኮምባይነር፣ አነስተኛ መውቂያ መሳሪያዎች፣ እንዲሁም የውሃ መሳቢያ ፓምፖች ለአርሶ አደሮች ከተከፋፈሉት ውስጥ እንደሚገኙበትም ነው የተመላከተው። በድንበር አካባቢ ባለው የጸጥታ ችግር ከ11 ሚሊዮን ብር በላይ የሚገመት ንብረት እንደወደመባቸው የሚናገሩት በምዕራብ ጎንደር ዞን መተማ ወረዳ በእርሻ ኢንቨስትመንት ስራ የተሰማሩት አቶ ደጋረ ገሱ ባለው ዘመናዊ የእርሻ መሳሪያዎቹ የሚኖራቸውን ሚናም አብራርተዋል። ባለፈው የምርቱ መጠን በጣም ቀንሶብናል። ብዙ አይነት ችግሮች ነበሩ። ያው በወቅቱ ሰራተኛ አለመገኘት፣ በወቅቱም አለመታረስ፣ አለመሰብሰብ ከዚህ ከዚህ አኳያ የምርት መቀነስ ታይቷል። የእኔ ካምፕ አሁን አምስት ጊዜ ተቃጥሏል። ወደ 11 ሚሊዮን ብር ወድሞብኛል። በካሰ ሲገመት በመንግስት መጥቶ የገመተ ማለት ነው። ከእንግዲህ ዘንድሮ ደግሞ የጸጥታው ጉዳይ ደህና እየሆነ እየመጣ ነው። መንግስትም ካገዘን እናለማለን። ከአምነው በተሻለ መልኩ ብለን እናስባለን። በዘመናዊ የግብርና መሳሪያዎች ርክክብ ስነስርዓት ላይ የተገኙት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ክልሉ ብዙ ችግር ውስጥ ያለ ቢሆንም ግብርናውን ለማዘመን በትኩረት እንደሚሰራ ተናግረዋል። በምንናገረው ልክ ተጨባጭ ለውጥ የምናመጣ ሁነን መገኘታለን። የግድ ሁሉ አርሶ አደር ትራክተር ይኖረዋል ማለት አይደለም። በትራክተር የመጠቀም ፍላጎቱን ግን በክራይ የሚያገኝበትን መንገድ ማመቻቸታለሁ። ስለዚህ እነዚያ ወጣቶች ተደራጅተው በየአካባቢው በትራክተር የአርሶ አደሩን መሬት ማረስ ይችላሉ። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍ ያለው በበኩላቸው የግጭቶች ሁሉ ምንጭ የሆነውን ድህነትን ለማጥፋት እንደሚሰራ ተናግረዋል። የእንቅፋቶች ዋነኛ መነሻ ድህነት ነው ብዬ ማሰብ አሁን ትናንት የተፈጠሩት ግጭቶች ምንጫቸው ደህንነት ነው። የሪሶርስ ጉዳይ ነው። የጥቅም ጉዳይ ነው። ሰው ህዝቡን ከዚህ ሌብል ከፍ እናደርገው፣ በምግብ ራሱ እንዲችል ማድረግ ከቻለን ግን በተመሳሳይ መንገድ እነዚ ግጭቶች በሙሉ እየተፈቱ የሚሄዱበት መንገድ ስላለ የክልሉ ግብርና ቢሮ ከክልሉ መንግስትና ከሀገር አጠቃላይ ከኢትዮጵያ መንግስት ጋር በዛ መልኩ እየሰራ ነው። አማራ ክልል ካለው 4.9 ሚሊዮን ሄክታር የሚታረስ መሬት ውስጥ ሁለት ሚሊዮን የሚሆነው ለመካናይዜሽን አመቺ ቢሆንም አሁን ላይ በመካናይዜሽን እየለማ ያለው ከ280 ሺህ ሄክታር እንደማይበልጥ ተገልጿል። የትላንቱን ጨምሮ እስካሁን ከ3 መቶ በላይ ትራክተሮች ለአርሶ አደሮች እንዲደርሱ ተደርጓል ሲሉም ተናግረዋል። ዶክተር ኃይለማርያም ለአሜሪካ ድምፅ አስቴር ምስጋናው ባህር ወደ ተከታዩ ዘገባ እንውሰዳችሁ። ባለፈው ሚያዝያ ወር በሰሜን ኢትዮጵያ በሙስሊሞች ላይ በተፈጸመ ጥቃት በርካቶች ሞተው አንድ መቶ የሚሆኑ ሰዎች ከቆሰሉ በኋላ ክስተቱ በክርስቲያኖች ላይ የበቀል ጥቃት እንዲጀመር ምክንያት ሆኗል ይላል የቪኦኤው ዘጋቢ ሄነሪ ዊልኪንስ ከጎንደር በላከው ዘገባ የአይን ምስክሮችና የማህበረሰብ መሪዎች የግጭቱ መንስኤ ነው ብለው የሚያምኑትን ምክንያት ለአሜሪካ ድምጽ ዘጋቢ ተናግረዋል። እንግዱ ወልዴ ያቀርበዋል። ጎንደር፣ ባለፈው ወር ከተፈጸመውና የበርካቶችን ሕይወት ከቀጠፈው ሃይማኖትን መሰረት ካደረገው የቡድን ጥቃት መዘዝ አሁንም ገና አላገገመችም። የአንድ የእስልምና መሪን የቀብር ሥነ ሥርዓት ተከትሎ ከተፈጸመው ጥቃት በኋላ የተባበሩት መንግሥታት ድርጅት ባወጣው መግለጫ በሃይማኖቶች መካከል የሚደረግ ግጭት ብሎ በጠራውና በጎንደርም ሆነ በሌሎች የኢትዮጵያ ክፍሎች እየተካሄዱ ያሉ ግጭቶች እጅግ አሳስቦኛል ብሏል። ሀገሪቱ በተራዘመ የእርስ በርስ ጦርነት ውስጥ ያለች በመሆኑ የሃይማኖት ግጭት ከተጨመረበት ባለው ችግር ላይ ሌላ ችግር መጨመር ነው ይላሉ የአካባቢው የፖለቲካ ተንታኞች። ጥቃቱ የተፈጸመው በአንድ የቅዳሜ ገበያ ሲሆን አንዳንዶች የሟቾችን ቁጥር ስምንት ነው ሲሉ ሌሎች ደግሞ ስልሳ ያደርሱታል። አንዳንድ ነዋሪዎች ሟቾቹ የእስልምና እምነት ተከታዮች ብቻ ናቸው ሲሉ ሌሎች ደግሞ ክርስቲያኖችም እንዳሉበት ይናገራሉ። የጎንደሩ ክስተት በተለያዩ የሀገሪቱ ክፍሎች የበቀል ጥቃትን ሲያስከትል፣ በመዲናው አዲስ አበባ ሕንፃዎች ላይ ጉዳት ደርሷል። በጎንደር ያሉ ባለስልጣናት ጥቃቱን በተመለከተ ሊወጡ የሚችሉ ገለልተኛ ዘገባዎችን በአይነ ቁራኛ እየተከታተሉ ሲሆን የኢትዮጵያ ቴሌኮም ደግሞ በጎንደር ከተማ የኢንተርኔት አገልግሎቱን አቋርጧል። ነገር ግን ቪኦኤ የአይን ምስክሮችን ለማናገር ችሏል። አስናቀው ካሴ አንዱ የአይን ምስክር ናቸው። ለቀብር ድንጋይ አነስተዋል። እዛ አካባቢ ያ፣ ደግሞ እዛ አካባቢ ቤተክርስቲያን አለ፣ ጊዮርጊስ ቤተክርስቲያን እንትን እና በዛ ጉዳይ ቀብር ድንጋይ የሚያጣለም አልነበረም። የወንዝ ድንጋይ ነው ነው ሰበብ ነው፣ ምክንያቱም የተፈለገው ሌላ ነበር እና ያ ድንጋይ አይደለም ለዚህ ሌሎች የአይን ምስክሮች ደግሞ ጥቃቱ ሆን ተብሎ የእስልምና እምነት ተከታዮችን ኢላማ ያደረገና ለበርካታ ቀናት የተፈጸመ ነው ብለዋል። የተባበሩት መንግሥታት የሰብአዊ መብት ኮሚሽን የኢትዮጵያ ባለስልጣናት ጥቃቱን በተመለከተ ምርመራ እንዲያካሄዱ ጠይቋል። ፖሊስ በበኩሉ ምርመራ መጀመሩን አስታውቋል። አንድ የክርስትና ሃይማኖት መሪ ግን የተባበሩት መንግሥታትን በመውቀስ ክስተቱ የተናጠል ሲሆን በከተማው በሚገኙ የክርስትናና እስልምና ተከታዮች መካከል መልካም ግንኙነት እንዳለ ተናግረዋል። ግጭቱ የፖለቲካ አጀንዳ ባላቸው ወገኖች እንዲሁም አማጽያን የተፈጸመ ነው ብለዋል። ቀሲስ ዮሴፍ ደስታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ ግጭት የሃይማኖት ግጭት አይደለም ብለን ነው የምናምነው የተለያየ ፍላጎት እና ሀሳብ ያላቸው አካላት የሃይማኖት ሽፋን ወይም ደግሞ የሃይማኖት ስም ይዘው የሚመጡ በሃይማኖት ስም የሚያቀሰቅሱት ግጭት ካልሆነ በቀር በሃይማኖቶች መካከል በሃይማኖት ተቋማት መካከል የተፈጠረ ግጭት ነው ብለን አናምንም። የጎንደር እስልምና ምክር ቤቱ ሞላ ይብሬ በበኩላቸው ግጭቱ ለአመታት ሲጠመቅ የኖረ ነው ይላሉ። ሁኔታዎች አሉ። እንግዲህ በጎንደር ከተማ በየጊዜው እየገጠመ ያለውን የሰላም እንትን በሚል እኛ እንደ ተቋም ቅድም ነገር ያለው እንደ ተቋም በደብዳቤም በአካልም ለሚመለከተው አካል ያቀርበናል። ያቀረናቸው እንግዲህ ምንድን ነው ያው ከዚህ ከሃይማኖታዊ ከምናስተምራቸው ትምህርቶች ተነስቶ እያንዳንዱ ሃይማኖቱን በሚያዘው መሰረት ማስተማር እንዳለበት። በጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተወካይ እንዳሉት አንዳንድ ሰባኪዎች አስተምህሮቱ ከሚፈቅደው ውጪ ባሉ ትርክቶች ላይ ተሰማርተው ሊሆን ይችላል፤ ነገር ግን እነርሱ የቤተ ክርስቲያኗ ወኪሎች አይደሉም ብለዋል። አንድ የአካባቢው ተንታኝ በበኩላቸው የጎንደሩ ግጭት ምናልባትም ከሃይማኖት እንዲሁም ከክልል ማንነት ጋር ሊገናኝ ይችላል ባይ ናቸው። ጎንደር በምትገኝበት የአማራ ክልል የብሔር ማንነት ጉዳይ በቅርቡ እያደገ መጥቷል ብለዋል ተንታኙ። ተሪያ ኦስትቦ በፍሎሪዳ ዩኒቨርሲቲ የሃይማኖት ትምህርት ክፍል ሙስሊምስ ጎንደር፣ ጎጃም የአማራ ክልልን በተመለከተ ገራሚ ነገር አለ። በጎንደር ጎጃም እና ሌሎችም አካባቢዎች የሚገኙ የእስልምና እምነት ተከታዮች ራሳቸውን እንደ አማራ አይመለከቱም፣ ተመልክተውም አያውቁም። በዚህ ክልል አማራ ማለት ክርስቲያን፣ በተለይም የኦርቶዶክስ ክርስቲያን ማለት ነው። ስለዚህ እኔ እንደማስበው ይህ በክልሉ ውስብስብ የብሔር ማንነትን ስንመለከት የምናገኘው አስፈላጊ ነጥብ ነው። ጥቃቱን በተመለከተ ምርመራው የቀጠለ ሲሆን፣ በጎንደር ያለው ድባብ ግን አሁንም ውጥረት ያለበት ነው። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የራዲዮ በቴሌቪዥን የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አስተያየት ማድረስ ከፈለጋችሁ አስተያየትም ጥቆማም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው ልታደርሱን ትችላላችሁ። አሁን ወደ ሳምንታዊ ቅንብሮቻችን ነው የምናልፈው። የሰኞ ምሽት ጤና። በዛሬው የሰኞ ምሽት ጤናና እንዲሁም ሀኪሞን ይጠይቁ ፕሮግራማችን ከ15 ቀን በፊት በይደር ያቆየነው ውይይት ቀጣይ ክፍል ነው በቅርቡ በዩናይትድ ስቴትስ በኮቪድ ሳቢያ ለህልፈት የተዳረጉ ሰዎች ቁጥር ከአንድ ሚሊዮን ማለፉንና በዚህ ረገድም አዲስ ጣሪያ መመዝገቡን ተከትሎ የወረርሽኙን አጠቃላይ ይዞታ አስመልክቶ የወጡ አዳዲስ መረጃዎችን በመያዝ አሉላ ከበደ የእንግዳ ጋብዞልን ነበር። እንግዳው የህክምና ባለሙያ ዶክተር አሰፋ ጀጃው ናቸው። የሳምባና የጽኑ ህሙማን ህክምና ባለሙያ ናቸው። በሚሰሩበት ተቋምም የኮቪድ ህክምና ኃላፊ ናቸው። ካለፈው እንዳልኩት ከክፍል አንድ ዝግጅት የቀጠለው ነው። በአሉላ ጥያቄ ነበር የተቋረጠው። ከዚያው ጥያቄ ይጀምራል የዛሬው በጥቅምት 2020 ነው። ከመቶ ዓመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን የዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ 675 ሺህ ሰዎች ነበሩ ዩናይት ስቴትስ ውስጥ ያለቁት በዚያ ወረርሽኝ በአንጻሩ ከስምንት ወራት በፊት ነው ዩናይትድ ስቴትስ ውስጥ ሰባት መቶ አርባ አራት ሺህ የደረሰው ይሄን ንጽጽር በወሰዱበት ጊዜ ለምን ይሄ የሆነ ብንል መልስ ይኖረናል። ከዚያ ከዚያ ከሺ ዘጠኝ መቶ አስራ ስምንቱ ወረርሽኝ ጋ ብቻ ብናነጻጽር ሌጣ ቁጥሩን መውሰድ እና በዛን ጊዜ ከነበረው ህብረተሰብ ደግሞ በፕሮፖርሽን ምን ያህል ነው ህዝቡ ከነበረው የተጎዳው የሚለውንም ማየት ይኖርብናል። የአሜሪካን ህዝብ ወይም የዓለም ህዝብ በዚህ መቶ ዓመት ውስጥ በጣም ብዙ ጊዜ አድጓል እና ህብረተሰብ ደረጃ አውርደን፣ ለምሳሌ በመቶ ስንት ሰው ተጠቅቷል ብንል አሁንም አሁን የደረሰው አነስተኛ ነው የሚሆነው። እያንዳንዱ ዘዴያችንም ተቀይሯል። እንደሚታየው ለምሳሌ ከተሞች፣ ኒውዮርክ አይነት ከተሞች ያኔ የዚህ ህዝብ ብዛት አልነበረባቸው እና የትንፋሽ በሽታ ስለሆነ በአኗኗራችን መቀየሩ ራሱ አንድ ትልቅ ተጽዕኖ አምጥቷል። ከአንድ ቦታ አንድ ቦታ ደግሞ የአውሮፕላኑ የባቡሩ፣ የምኑ ግንኙነት በሙሉ እንደዚህ አልነበረም ያለ በቀላሉ ለወረርሽኝ አመቺ የሆኑ ሁኔታዎች በዚህ ጊዜ አሉ። ሳውዝ አፍሪካ ሲጀምር ቫይረሱ እዚህ የሚደርስበት ከሁለት እና ሶስት አመት እና የዚህ አይነት ነገር አለ። ከዛ የምንማረው አንድ ነገር ግን ከአለፈው ከኢንፍሉዌንዛው ሁለት ከተሞች የተለያየ ውሳኔ የወሰኑ ፊላደልፊያ እና ሴንት ሉስ የሚባሉት አሁን ልክ እንዳየ ነው። አሜሪካን ሀገር በአብዛኛው ይሄ ማስክ ተጠቀሙ የሚለው እና ክትባት በካችሁ ተከተሙ የሚለው ደግሞ ይ ማስክ ችግር የለም ክትባት ምንም አይደለም የሚለው የደረሰባቸው የጉዳት ፕሮፖርሽን መጠን ግን ተመሳሳይ ነው። ስለዚህ የሚያሳየው የሚወሰዱ የህብረተሰብ ጤና ውሳኔዎች አሁንም በፖለቲሽያኖች ተወስደው በደንብ ተግባር ላይ ካልወረዱ ተመሳሳይ ፓተርን እንዳላቸው ጉዳታቸው ተመሳሳይ መሆኑን ከዛ ከወረርሽኙ ጋር አንድ አይነት መሆኑን ያሳያል። ያኔ ቅጣት ነበር። ማስክ ያላረገ ሰው ይቀጣ ነበር ኢንፍሉዌንዛ ወረርሽኝ። የሚቀጣው ግን አሁንም የተወሰነ የአሜሪካን ክፍል ነበር። እነዚህ ብዙ ሰው ሊታደጉ የቻሉት እና የዛ አይነት ኢንፎርስመንት አለመደረጉ አንዱ ትልቅ ጉዳት ነው። አሁን በእርግጥ ደግሞ ይሄ ቴራፒቲክስ የምንለው ሰው ሲታመም እንዳይጠናበት የማድረግ አቅማችን ደግሞ አሁን ከፍ ብሏል። በፊት ኢንፍሉዌንዛ ዝም ብለው ነበር የሚያዩት። በጣም አስቸጋሪ በሽታ ነው የነበረው ትንፋሽ ላይ ሰው ከደረሰ በኋላ የአሁኑ አይነት ቴክኖሎጂ አልነበረም። አሁን እንግዲህ የቫይረሱንም መጀመሪያ ማድከም ሁኔታ አለ። አንቲቦዲ የሚባል ትሪትመንት መስጠት አለ። ቀደም ብሎ ክትባቶቹም በተቀናጀ በጥሩ ሁኔታ በብዛት ነው የሄዱት። አሁንም ግን ያ ከበረጁ እን ሁሉን አለማዳረሱም እንዳለ ሆኖ እነዚህ ነገሮች ናቸው እንግዲህ አንድ ላይ ሁለቱን ለመነጻጸር የሚረዱት። እየተነጋገርን ያለ ነው። በቴክኖሎጂ ኢኮኖሚ፣ አቅሙ በስልጣኔው በእንዲህ ያለ ሁኔታ ውስጥ ሊኖር አይገባ የነበረ አገርን ነው ያውም ክትባቱ እያለው በሰዎች ጠባይ ድክመት በመታየቱ ሁኔታዎች መባባሳቸውን የሚያመላክት ነው። እዚህ ያሉ አድማጮች ሊጠቀሙ የሚችሉትን በእርሶ ሙያ በለት እለት ተሞክሮ በአሁኑ ሰዓት እያዩ ያሉትን ጠቆም አድርገው፣ ነገር ግን ለኢትዮጵያ አድማጮች በጠቅላላ እውቀት የሚሆን ካለው አስቸጋሪ ሁኔታ ጋር ሊዛመድ የሚችል የሚሉት ነገር ካለ፣ እንግዲህ እኛ ሀገር እንደተባለው እንዳለመታደል ሆኖ ያለብን ፈተና በጣም ብዙ ነው። ጦርነት አለ። የህዝብ ከቦታ ቦታ ማፈናቀል አለ። እነዚህ ነገሮች ሌላኛውን በወረርሽኝ ምክንያት ሞታለሁ የሚለውን ዝቅ አድርገው እንዲያዩ ሰዎች ሊያደርግ ይችላል። ነገር ግን አሁንም በተለይ እድሜያቸው ጠና ያሉ ሰዎች፣ የጤና ችግር ያለባቸው ሰዎች በብዛት ይቆዳሉ። እንደ በፊቱም ደግሞ ጤስቶቹ በየቦታው የሚደረጉትን ጥንቃቄዎች እያደረግን አይደለም። ያው ለላሀይ ማለት ነገር ስላለ ሀገራችን በፍጥነት ልቢገባ የምለው አሁን ሰው ከታመመ በኋላ የሚያስፈልጉት በተለይ እነህ አንቲቫይራል የሆኑትን መድኃኒቶች እነሱ በብዛት መኖር ቢችሉ እና ፈጠን ባለ ሁኔታ እዛው ማምረትም ቢቻልም ወይም በአፍሪካ ህብረትም ደረጃ ለምሳሌ ፒሎቹ እንዲደርሱ የማድረግ ነገር ቢኖር እሱ በጣም ረጂ ነው። ምክንያቱም ሆስፒታል ውስጥ ገብቶ የምናደርጋቸው ሕክምናዎች አሁንም ቅንጦት ናቸው፣ ለእኛ አገር ከተወሰኑ ቦታዎች ውጭ እንግዲህ ምንድን ነው ለምሳሌ መከላከያ እንኳን በህብረተሰብ ደረጃ የሚደረግ ወይ በግል የሚደረግ ባይሳካ አንድ ሰው ኮቪድ ያዝ እና ለጽኑ ህመም የሚጋለጥ መሆኑ ከታወቀ ቫይረሱን የሚያደግሙ በእንክብል መቅ የሚሰጡ የሚዋጡ አሁን ስላሉ በአምስት ቀን ጊዜ ውስጥ ሊሰጡ የሚችል መድኃኒቶች ስላሉ እሱን አሁን የምናገኝበት ሁኔታ በሀገር ደረጃ ወይም በአህጉር ደረጃ ቢኖር እና ይህን ደግሞ ለማድረግ አንድ ሰው ኮቪድ ይዞታል ሲባል ይህ ሰው ለዚህ ህክምና የሚጋበዝ ነው፣ አይደለም ብሎ ያን የሚወስን ቦታ ኖሮ ያን መስጠት ቢቻል ከሆስፒታል መግባት ማዳን ከህይወት መጥፋት መዳን ማድረግ እንችላለን እሱ በሀገራችን ሊደረግ የሚችል ነው ግን ከፍተኛ ጥሪ ያስፈልገዋል በዓለም ጤና ጥበቃ ድርጅትም በኩል ወይም ደግሞ ይህን መድኃኒት በሚሰሩ መድኃኒት ፋብሪካዎች በኩል ያ ቢደረግ ጥሩ ነው ብዬ አስባለሁ አንድ ለውጥ የሚያመጣ ነገር እዚህ ላሉ ኢትዮጵያውያን በተለየ ሁኔታ እድሉ ባለበት ሀገር ነው ያሉት የመዘናጋቱ ሁኔታ ያመጣውን ቀደም ብለን ያነሳሳናቸው ነጥቦች ለእነሱም ይሰራሉና አንድም ምን ታዘቡ ምን ይመለከታሉ ጭምብሉ ማጥለቅ ግዴታ ካበቃ በኋላ በፍቃዱ አልፎ አልፎ ከሚያረጋቸው ውጪ ሰው የበዛበትን የማይደረግበት ይበዛል። እና የቁጥር መጨመር የሕሙማን ቁጥር መጨመር እየታየ ነው። ችግሮች እየበዙ ነው ወይስ በእርግጥም እየወጣን ነው? የሚያስችል ደረጃ ነው ያለ። ነው የሆነ አንድ ያየ ነው እንግዲህ ምንድነው የክትባቱ ስርጭት ላይ የመጀመሪያውን የሁለተኛውን ክትባት ሰው በብዛት ወስደዋል። ግን ደግሞ ይህ ማነቃቂያ የምንለውን ቦስተር እሱ ላይ ያለው አሁንም በሚገባው ደረጃ አለም ሰው ያን የተከተል አይደለም። ስለዚህ የማነቃቂያ ክትባት ያልወሰደ ሰው መውሰድ አለበት። ሰሞኑን ለምሳሌ ባለፈው ሁለት ሳምንት እኛ አካባቢ ከፍ ማለት ነገር አይተናል። ቴስት ካረግ ናቸው ወደ ሀያ ስድስት በመቶ ፖዘቲቭ ሆኗል። የአካባቢያችን እንኳን አምስት በመቶ በሆነበት ጊዜ ነገር ግን ጥሩነቱ እነዚህ ክትባታቸውን በተባለው የወሰዱ ማነቃቂያውን የሚወሰዱ ስለሆኑ ሆስፒታል የሄደ ማንም ሰው አልነበረም። እና ዞሮ ዞሮ የቫይረስ ህመም ይሄው ነው። አይያዝ አይደለም ከያዘ በኋላ የጸና ህመም አይሆን ሆስፒታል አያድርስ። ስለዚህ እሱን ለማድረግ አንደኛ የማነቃቂያ ክትባትን መውሰድ፣ ሁለተኛ ሌሎችንም አሁን የመከላከያ ዘግዎችን መከተል ያንኳን ሆኖ ሰው ይያዝ ቶሎ ደግሞ ለእንክብሉ ፓክስሎቪድ ለምንለው ትሪትመንት ለሱ የሆነ ላይሆንም የሚለውን ደግሞ በፍጥነት እንዲያገኝ ለምን በመጀመሪያዎቹ አምስት ቀናት እንደዚህ ውስጥ ስለሆነ የሚሰጠው ያን ያን ከተከታተለ ለህይወት አደጋ የሚያደርስ ነገርን መከላከል ይቻላል መልካም በኮቪድ ሳቢያ በዚህ በዩናይት ስቴትስ ህይወታቸውን ያጡ ሰዎች ቁጥር አንድ ሚሊዮን ማለፉን ምክንያት በማድረግ የቀደሙትንም አሁን ያለውንና የሚሄድበትን አቅጣጫ ጨምሮ ሳይንሱን በሰው ጠባይም የሚታዩትን ተመልክተዋል በሌሎች ማያሆን በሚጠይቁ የአድማጭ ጥያቄዎች መልሼ እንደማገኘው ተስፋ አደርጋለሁ ዶክተር አሰፋ ጅጃው መኮንን ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። አለ አድማጮች፣ ዛሬ ሰኞ ነውና ተከታዩ ስፖርት ነው። ኬኔዲ አባተ በስፖርት ዝግጅቱ አብሯችሁ ጥቂት ደቂቃዎች ቆይታ ያደርጋል። ሪያል ማድሪድ 14ተኛ የአውሮፓ ሻምፒየንስ ሊግ ዋንጫውን ባነሳበት ዕለት በስታዲየም ዙሪያ የተፈጠረው ቀውስ እንዲጣራ የዩኬ መንግስትና ሊቨርፑል ጠይቀዋል። ኮርቷ ሊቨርፑልን ውጤት አልባ ባደረገበት የቅዳሜ ምሽት የሻምፒየንስ ሊግ የፍጻሜ ጨዋታ የቪኒሽስ ግብ ሪያል ማድሪድን ለ14ተኛ ጊዜ የአውሮፓ ሻምፒዮን እንዲሆን አስችላለች። ወደ ፍጻሜው ለመድረስ ካደረጓቸው 12 ጨዋታዎች በአራቱ የተሸነፉት ማድሪዶች በተለይ በመጨረሻዎቹ የማጣሪያ ጨዋታዎች ከመውደቅ በተአምር በተሞሉ ድራማዊ ክስተቶች እየተረፉ ሳይጠበቁ ነው ለመጨረሻው ፍልሚያ የደረሱት። በፍጻሜው ጨዋታ ማድሪድ በሁለተኛው አጋማሽ 59ኛው ደቂቃ ላይ በብራዚላዊው ቪኒሺየስ ጁኒየር ባስቆጠራት የጨዋታው ብቸኛ ጎል ክብረ ወሰኑን ከፍ በማድረግ በአውሮፓ ቻምፒየንስ ሊግ ያለውን የዋንጫ ልዩነት በእጥፍ ያሰፋበትን 14ኛውን የአህጉሪቱን ክለቦች ትልቁን ዋንጫ አንስቷል። በዘንድሮው የውድድር አመት ለአራት ዋንጫዎች ክብር ሲጠበቅ የነበረው ሊቨርፑል ዋናዎቹን የቻምፒየንስ ሊግና የእንግሊዝ ፕሪምየር ሊግ ዋንጫዎች ማንሳት ሳይችል ቀርቷል። ክለቡ አመቱን የጨረሰው የኤፍኤ ና የሊግ ወይም ካራባ ዋንጫዎችን በማሸነፍ ነው። ቅዳሜ ዕለት በፓሪስ የነበረው የቻምፒየንስ ሊግ የፍጻሜ ጨዋታ ከስታዲየም ውጭ በነበረው የጸጥታ መደፍረስ ምክንያት 36 ደቂቃ ዘግይቶ ነበር የተጀመረው። በጨዋታው ለመታደም ከ60 ሺህ በላይ የሊቨርፑል ደጋፊዎች ከ ሳምንት በፊት ጀምሮ ፓሪስ ቢገቡም 75000 ተመልካቾችን በሚይዘው ስታድ ዴ ፍራንስ ለመግባት ለእያንዳንዱ ክለብ ደጋፊዎች የተፈቀደው 20 ሺህ ቲኬት ብቻ ነበር። በስተመጨረሻ በስታዲየሙ ዙሪያ የሊቨርፑል ደጋፊዎች ቁጥር ከልክ በላይ ሲበዛና አምልጠው ለመግባት ሲሞክሩ ፖሊስ በአስለቃሽ ጭስ ለመበተን ሲጥር ታይቷል። በዚህም በአንዳንድ ደጋፊዎች ላይ ጉዳት የደረሰባቸው ሲሆን የዩናይትድ ኪንግደም መንግስት እና ደጋፊዎቼ ተበድለውብኛል ያለው የሊቨርፑል ክለብ ጉዳዩ ይመረመርልን ሲሉ ጥያቄ አቅርበዋል። ተሰብስበዋል የአውሮፓ እግር ኳስ ማህበራት ህብረትም ጉዳዩን በአስቸኳይ እንደሚያጣራ አስታውቋል። ይሁን እንጂ የፈረንሳይ ስፖርት ሚኒስቴር ዛሬ በሰጠው መግለጫ የችግሩ መንስኤ የሊቨርፑል ደጋፊዎች የውሸት ትኬት ይዘው ለመግባት መሞከራቸው ነው ብሏል። ኢትዮጵያዊው አትሌት አንዱ አለም በላይ ሽፈራው በኦታዋ ማራቶን የቦታውን ሰዓት በማሻሻል ጭምር አሸነፈ። እሁድ ማለዳ ላይ በካናዳ ርዕሰ መዲና የተካሄደውን የ2022 የኦታዋ ማራቶን ኢትዮጵያዊው አንዱ አለም 206 ከ03 በሆነ ሰዓት ሲያሸንፍ ይህም የስፍራው አዲስ ክብረ ወሰን ሆኖ ተመዝግቧል። አትሌት አንዱ አለም ከዚህ ቀደም በሌላው ኢትዮጵያዊ አትሌት የማነ ጸጋይ 206 ከ54 በሆነ ሰዓት ተይዞ የነበረውን ክብረ ወሰን ነው የሰበረው። የባህሬኑ አብዲ አሊ ገልቹ በ ሁለተኛ ሆኖ ሲያጠናቀቅ ጃፓናዊው ዩታ ሺሞዳ ደግሞ በ20949 ሶስተኛ ወጥቷል። ውድድሩን በአንደኝነት ያሸነፈው ኢትዮጵያዊው አትሌት አንዱ አለም 240 ዶላርና የስፍራውን ክብረ ወሰን ላሻሻለበት ተጨማሪ 10 ሺህ ዶላር በሽልማት መልክ አግኝቷል። ባለፉት ሰባት የኦታዋ ማራቶን ውድድሮች የተሳተፈው አትሌቱ ከነዚህም የትናንቱን ጨምሮ በአምስቱ ድል አድርጓል። ወደ ካናዳ ለመግባት የሚያስፈልጋቸው የቪዛ ጉዳይ በጊዜ ባለ መጠናቀቁ ምክንያት አትሌት ትዕግስት ግርማንና ገለቴ ቡርቃን ጨምሮ 13 ኢትዮጵያውያንና ኬንያውያን ሴት አትሌቶች በውድድሩ መሳተፍ ባልቻሉበት በሴቶች ምድብ ደግሞ ካናዳዊቷ ኪንዚ ሚድልተን የሀገሯን ልጅ ኤሊሳ ሌጋልትና አሜሪካዊቷን ካጃ ጎልድሪንግን በማስከተል አሸንፋለች። በቅርቡ ለሚያደርጋቸው የአፍሪካ ዋንጫ የማጣሪያ ጨዋታዎች በመዘጋጀት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ከሌሴቶ ጋር ባደረገው የአቋም መፈተሻ ጨዋታ አንዳቻ ተለያይቷል። ብሔራዊ ቡድኑ ከሌሴቶ ጋር ቅዳሜ ዕለት በአዳማ ያደረገው የወዳጅነት ጨዋታ አንድ ለአንድ በሆነ ውጤት ሲጠናቀቅ ቀድመው ግብ ያስቆጠሩት እንግዶቹ ናቸው። ለሴቶቹ ግብ ያስቆጠሩት በመጀመሪያው አጋማሽ 21ኛው ደቂቃ ላይ ሲሆን ዋሊያዎቹ ደግሞ ከረፍት መልስ 61ኛው ደቂቃ ላይ በማስቆጠር አቻ ከሆኑ በኋላ በጨዋታው ሌላ ግብ ሊቆጠር አልቻለም። አሰልጣኝ ውበቱ አባተ ከጨዋታው በኋላ በሰጡት አስተያየት አዲስ የጠሩት ቡድን ከኋላ ጀምሮ የተሻለ መሆኑን ገልጸው የመጨረሻው የመጫወቻ ክፍል ወደሆነው ወደ ግብ አካባቢ ስንደርስ ግን የግብ እድሎችን ለመፍጠ የምናደርገው ጥረት በተለይ በመጀመሪያው አጋማሽ ላይ አናሳ ነበር ብለዋል። እንደ መጀመሪያ የወዳጅነት ጨዋታ አጠቃላይ የቡድኑ እንቅስቃሴ ግን መልካም መሆኑን ስለመግለጻቸው የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በመጨረሻም ካናዳ በህዝባዊ ግፊት ምክንያት ከኢራን ጋር ልታደርግ የነበረውን የወዳጅነት ጨዋታ ሰረዘች። የካናዳ እግር ኳስ ከኢራን ጋር ሊያደርጉት የነበረውንና አወዛጋቢ ሲል የገለጸውን የዓለም ዋንጫ ማሟሟቂያ የወዳጅነት ጨዋታ ህብረተሰቡን በከፍተኛ ደረጃ የሚከፋፍል ነው በማለት መሰረዙን አስታውቋል። የካናዳ እግር ኳስ በሰጠው መግለጫ ኢራንን በወዳጅነት የማስተናገድ ሀሳብ ባለፈው ሳምንት በከፍተኛ ሁኔታ መለያየት ፈጥሯል፣ በምላሹ ጨዋታው ተሰርዟል ብሏል። ካናዳ ከኢራን ጋር በወዳጅነት ለመጫወት መወሰኗ እንደ ጎርጎሮሳውያኑ በ2020 በኢራን እስላማዊ አብዮታዊ ጥበቃ ክፍል በተመታ አውሮፕላን ምክንያት ከሞቱ ሰዎች የቤተሰብ አባላት ጠንካራ ትችት አስነስቷል። በወቅቱ በአውሮፕላኑ ውስጥ የነበሩ 176 ተሳፋሪዎችና የአውሮፕላኑ የበረራ ሰራተኞች በሙሉ ለሞት የተዳረጉ ሲሆን ከነዚህም 85ቱ ካናዳውያን ነበሩ። የሟቾቹ ቤተሰቦች ታዲያ ከኢራን ጋር ሊደረግ የታሰበው የወዳጅነት ጨዋታ አሁንም ድረስ ለወዳጅ ዘመዶቻቸው ፍትህ ለሚሹ ሰዎች ስድብ ነው ሲሉ ተከራክረዋል። በስተ መጨረሻ ግን ጨዋታው በመሰረዙ ደስተኛ መሆናቸውንም ገልጸዋል። የካናዳ እግር ኳስ ደጋፊዎች ለጨዋታው የገዙት የትኬት ገንዘብ ተመላሽ እንደሚደረግላቸው የጨዋታውን መሰረዝ በተመለከተ ባወጣው መግለጫ አስታውቋል። ሆኖም ኢራን ከካናዳ ካሳ ፈልጋለሁ ብላለች። የሀገሪቱ የስፖርት ሚኒስትር ዴታ ሲና ካልሆር ካናዳ ጨዋታውን በመሰረዝ ውሏን በማፍረሷ ከካናዳ እግር ኳስ 10 ሚሊዮን ካሳ እንደሚፈልጉ በትዊተር ገጻቸው አመልክተዋል ኢራን በማዕቀቦች ምክንያት ትርጉም ያላቸውን የወዳጅነት ጨዋታዎች ለማዘጋጀት ስትፈተን ቆይታለች ሀገሪቱ በኳታሩ የአለም ዋንጫ ከእንግሊዝ ከዩናይትድ ስቴትስ እና በቅርቡ በሚካሄድ የጥሎ ማለፍ ጨዋታ ከሚለይ ሌላ አንድ ሀገር ጋር የተደለደለች ሲሆን ካናዳ ደግሞ ከቤልጂየም ሞሮኮና ክሮኤሽያ ጋር በአንድ ምድብ ተደልድላለች የስፖርት ዝግጅቱን ያስደመጠን ኬኔዲ አባተ ነው። ዛሬ ዝግጅቶቻችንን አጠናቀናል። ከመሰናበታችን በፊት ግን በቀሩን ጥቂት ደቂቃዎች ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በግንቦት ወር የመጨረሻው ሰኞ አሜሪካኖች ሀገራቸውን የማገልገል ጥሪ ተቀብለው የተሰዉ ዜጎቻቸውን ያስባሉ አሜሪካ በውጊያና በጦርነት እሳት ተፈትና የተሰራች ናት ያሉት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የእኛ ነጻነትና ሌሎች ስፍር ቁጥር የሌላቸው ሰዎች ነጻነት የተጠበቀው የታሪክን ጥያቄ በተቀበሉና ያላቸውን ሁሉ አሜሪካንን ለማገልገል በሰጡ ሴቶችና ወንዶች ነው ብለዋል። ሚሞሪያል ዴይ በመባል በየዓመቱ የሚከበረው የአርበኞች መታሰቢያ ቀን ለሀገራቸው ብሔራዊ ጥቅም የወደቁ ዜጎች ዩናይትድ ስቴትስ እና ፍልስፍናዎቿን ለመጠበቅ ያደረጉት አስተዋጽኦ የሚዘከርበት ቀን ነው። ሚሞሪያል ዴይ መከበር የጀመረው እንደ አውሮፓያን አቆጣጠር በ1860ዎቹ መጨረሻ ሀገሪቱ ከአውዳሚ የእርስ በእርስ ጦርነት መውጣት በጀመረችበት ጊዜ ነበር። እንደ አውሮፓውያን አቆጣጠር በ1868 ግጭቱ አብቅቶ ሶስት ዓመት ቢያስቆጥርም የሚወዷቸውን ሰዎች በሞት የተነጠቁ ሰዎች ቁስል ገና አልሻረም ነበርና በወቅቱ የአርበኞች ህብረት ቡድን የጦር አዛዥ የነበሩት ጄኔራል ጆን ኤ ሎጋን ግንቦት 30 በእርስ በርስ ጦርነቱ የተገደሉ ከ620 ሺ የሚበልጡ የአሜሪካ ወታደሮች መቃብሮቻቸውን በአበባ በማስዋብ የሚታሰቡበት ቀን እንዲሆን አወጁ። ከግማሽ ምዕት ዓመት በኋላ የተካሄደውን የመጀመሪያ የዓለም ጦርነት ተከትሎ ግን የማስጌጥ ቀን ተብሎ ይጠራ የነበረው ሚሞሪያል ዴይ በሚል ስሙ ተቀይሮ ዩናይትድ ስቴትስ በየትኛውም የዓለም ክፍል በተካፈለችባቸው ግጭቶች የተሰዉ ሰዎች መታሰቢያ ቀን እንዲሆን ተደረገ። ይህን ቀን አስመልክቶ ፕሬዚዳንት ጆ ባይደን ባደረጉት ንግግር ጦርነትና ግጭት ሞትና ማጣት የአሜሪካ ቅርሶች ብቻ አይደሉም፣ የአሜሪካ ታሪክ አካል ናቸው። እዚህ አርሊንግተን በሚገኘው ብሔራዊ መካነ መቃብር ያረፉት ጀግኖቻችን ፕሬዚዳንት ሊንኮሊን እንዳሉት የመልካም አገልግሎት የመጨረሻውን ደረጃ የሰጡ ናቸው ያሉ ሲሆን፣ አክለውም የሞቱት በጌቲዝበርግ ወይም በፍላንደርስ ሜዳ አሊያም በኖርማንዲ የባህር ዳርቻዎች ላይ ብቻ አይደለም ባለፉት 20 ዓመታት ውስጥ በአፍጋኒስታን ተራራዎችና በኢራቅ በረሃማ ስፍራዎችም ጭምር ነው በማለት አብራርተዋል። በዚህ የሚሞሪያል ዴ መታሰቢያ ቀን ታሪካቸውንና መስዋዕትነታቸውን እናስባለን ያሉት ጆ ባይደን ኃላፊነት፣ ክብር፣ ሀገር ለነዚህ ኖረው ለነዚህ ሞተዋል። እኛ ደግሞ እንደ ሀገር ለዘላለም ውለታቸውን እናስባለን ሲሉ ገልጸዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ የያዝናቸውን ዝግጅቶች አጠናቀናል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። በደገው ምሽት እንገናኛለን። ለዛሬው ሰላም ወደንበሩ